ለስድስት ዓመታት ሲካሄድ የቆየውን የሶሪያ የእርስ በርስ ጦርነት ለማክተም የታለመውና የአገሪቱ መንግስትና ተቃዋሚዎች የሚጀምሩት አዲስ ዙር ድርድር ዛሬ ማክሰኞ ጄኔቫ ላይ ይከፈታል። እንደ አውሮፓ አቆጣጠር በ2011 ዓ ምቱ የአረቦች ዓመፅ የሶሪያው ፕሬዚዳንት ባሽር አልአሳድ ባካሄዱት ጥቃት ቁጥሩ ወደ ግማሽ ሚሊዮን የሚሆን ሰው ተገድሏል። የተባበሩት መንግስታት ድርጅት የሶሪያ ልዑክ ስተፈን ዲ ሚስቱራ ሰሞኑን የቦምብ ድብደባ መካሄዱ ስጋት ቢፈጥርም እነሆ አሁን ወሳኝ ወቅት መጥቷል ማለታቸው ተጠቅሷል። የተባበሩት መንግስታት ድርጅት ቃል አቀባይ አሌሳንድራ ቪሉቺ ዛሬ እንደተናገሩት የሶሪያ መንግስት መልእክተኞች እስካሁን ጄኔቫ አልደረሱም፣ ነገ ሊገቡ አቅደዋል። ያም ቢሆን የመንግስታቱ ድርጅት ሸምጋይ ዲ ሚስቱራ ዛሬ ከተቃዋሚ መልእክተኞች ጋር ስብሰባ ያካሄዳሉ። በግጭቱ በርካታ የክልሉና የዓለም ሀያላን ተካፍለዋል እና አሁንም አንዳች የሰላም ውል ላይ ቢደረስ ይዘቱን የሚወስኑት እነርሱ መሆናቸውን ጠቅሶ የቪኦኤው ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ቆንጅት ታቀርባለች። ጄኔቫ ውስጥ ሊጀመር ነው። ሶሪያ ውስጥ ደግሞ የቦምብ ጥቃቱ እንደቀጠለ ነው። የሶሪያ የሰብአዊ መብት ይዞታ ቃኝ ተቋም እንደዘገበው እሁድ ሁለት የሩሲያ አውሮፕላኖች ምስራቃዊ ሶሪያ ውስጥ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ይዞታዎች ላይ ባደረሱት ጥቃት ከሀምሳ የሚበልጡ ሲቪሎች ተገድለዋል። ሞስኮም ጥቃቱን ማካሄዷን አምና ነገር ግን የተገደለው አንድ ነውጠኛ ብቻ ነው ብላለች። ሩሲያ እንደ አውሮፓውያን አቆጣጠር በ2015 ዓ ም መሰረት ጦርነቱ ውስጥ ከገባቸው ወዲህ የፕሬዝደንት ባሻር አልአሳድ ኃይሎች የደረሱባቸውን ከባድ ሽንፈቶች ቀልብሳላቸዋለች። የዓለም አቀፍ ፖሊሲ ትንተና ተቋሙ የቻታም ሀውስ ተጠሪ ጄን ኪኒንሞንት አሁን ሩሲያ የሰላም ሸምጋይነት ሚና በመጫወት ላይ ነች። ይሁን እንጂ ባሻር አል አሳድ በድል ብቅ ሊሉ እንደሆነ የሚመስለውን ሁኔታ መጀመሪያውንም ቢሆን የፈጠረው የእርሷ ወታደራዊ ጣልቃ ገብነት ነበር። የተቃዋሚው ጎራ መበታተንም አሳድን ጠቅሟቸዋል። አሁን ግን ለመጀመሪያ ጊዜ በጄኔቫው ድርድር ላይ የተለያዩት የተቃዋሚ አንጃዎች በአንድ የልኡካን ቡድን ተወክለው ቀርበዋል። ፕሬዚደንት አሳድ በሶሪያ የወደፊት እጣ አንዳችን ሚና እንዳይጫወቱ ሲሉ ተቃዋሚዎች ጠይቀዋል። የተቃዋሚዎቹ ዋና ተደራዳሪ ናስር አልሐሪሪ ድርድሩ ጠረጴዛ ላይ የቀረበ ማናቸውም ጉዳይ ለውይይት ክፍት ነው ነው ያሉት ሐሪሪ፣ ምዕራባውያን ሀያላን የአሳድን መንግስት ሲቪሎችን በቦምብ ይደበድባል፣ ያሰቃያል፣ ይገላል፣ መጠነ ሰፊ የሰብአዊ መብት ጥሰት ፈጽሟል ብለው ይከሳሉ። አሳድ ከስልጣን መወገድ አለባቸው የሚለውን ውትወታቸውን ግን ቀዝቀዝ አድርገውታል። በግጭቱ ሩሲያና ኢራን አሳድን፣ ዩናይትድ ስቴትስን ጨምሮ ምዕራባውያኑ ሀያላን ደግሞ የእስላማዊ መንግስት ብሎ ራሱን የሚጠራውን ቡድን የሚወጉትን ለዘብተኞቹን ተቃዋሚ ቡድኖች ሲደግፉ ነው የቆዩት። በሌላ በኩል በሰሜኑ የኩርዶቹ ሀይሎች ስፋት ያለው ግዛት መቆጣጠራቸው ያስቆጣት ቱርክ ወታደሮቿን ወደ ሶሪያ ግዛት ልካለች። የቻታም ሀውሷ ተንታኝ እንደሚሉት ሁሉም ወገኖች ጦርነቱ ሳይሰለቻቸው አልቀረም። ነገር ግን መጀመሪያውኑ ህዝቡን ለአመፅ ያነሳሱት ጉዳዮች መፍትሄ አላገኙም።